የባለብዙ ቀለም ሐሳቦች መናሪያ፣ ረጅም የአብሮነት ጎዳና፣ ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። ያመለሻችሁ የጋቢና ቪ አድማጮች ሳምንቱ ሙሉ ካስተላለፍናቸው መሰናዶች መካከል የመራረጥናቸውን ዝግጅቶች እናስደምጣችኋለን። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባን ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደ የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። ለፈረሱ መስጂዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጫቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው እኛ። ዘርዘር ያለ ዘገባ ይዘን እንመለሳለን። በሌላ በኩል ህይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርስቲው አስታውቋል። ተማሪዎች አስተያየት አላቸው። አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪው ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪ የግቢ ተማር መጽናናት ይመኛል። እስከ ዝግጅታችን ማብቂያ አብራችሁን ቆዩ ሌሎች ምሽቱ ያዘጋጀናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። በማቀናበር ደግሞ ማክቤል አብሮ አብሮን ይቆያል። የጋቢና ጉዟችን ይቀጥላል። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙትን ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ዘርዘር ያለ ዘገባ ይዛለች። በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ እንዲሁም በአንዳንድ አካባቢዎች በእምነት ነፃነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ኡስማን ለአሜሪካ ድምፅ የተናገሩት። በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ እምነትን ሽፋን ለማድረግ የፖለቲካ ግባት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት የማህበራዊ ድረገጽ ብሎጎሮች፣ እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም። ቤተ ክርስቲያንም አይፈርስም። ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይህነኛም አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንድራም ጠይቀዋል። ለፈረሱ መስጊዶች መንግስት ሙሉ ወጫቸውን ሸፍኖ እንዲገነባ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው። በሰልፉ ማጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው፣ መንግስት የጀመረውን ህግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል። በሞጣ ከተማ በመስጊዶችና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ መንግስት አንዱን እንኳን ማዳን ያልቻለበትን እውን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ርሰብ አስተዳደር እና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልኮ መቆጣጠር ባይቻል ኑሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል፣ ያለው ክትትል በማጠናከር ወንጀለኞችን ለሕግ የማቅረቡ ተግባር በአፈጣጠም ችግር እንዳይደናቀፍ ትኩረት እንዲሰጠው እናሳስባለን። ከ1500 በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ የክርስትና እምነት ተከታይ ወጣት ቢንያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል። ስሜ ቢኒያም ጆን ይባላል። ያው በዋነኝነት የወጣሁት ሰላምን ለማስከበር ነው። እዚህ አካባቢ በጸጉረ ልውጦች ወይንም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነ ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ አባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅ እና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ ዘጠኝ ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽህፈት ቤት ኃላፊ እና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ከባህር ዳር ወደ ወሎ ነው የምናልፈው። በተከታዩ ዘገባ ትላንት ሕይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረ አበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጸይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎቹም ጠቅሰዋል። መስፍን አራጌ ዝርዝር አለው። የዩኒቨርሲቲው ፕሬዚደንት ዶክተር አባተ ጌታሁን ዛይ በተለይ ለአሜሪካ ድምጽ በሰጡት መግለጫ ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል። ዩኒቨርሲቲ አመራሮች ያበጣንም፣ የደሴ ከተማ ጸጥታ፣ ፌዴራል ፖሊስ አድማ ብተና፣ የደሴ ከተማ ይህንን የመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሆነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ ሶስት ሰዓት ጀምረን ፍተሻ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበረ በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርግ ውለን መውጫ በሮችን ዙሪያውን ዘግተን ውለን አራት ሰዓት አካባቢ ላይ ይህን ተጠርጣሪ ግለሰብ በቁጥጥር ስር አውለናል። ከፌዴራል፣ ከክልል፣ ከደቡብ ወሎ፣ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ዙን ያደሩታል። ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን። ሪ ተማሪ ጋር ግብረአበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግለት እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ እየጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች ጉዳዮችንም እየተወሰዱ ነው ብለዋል። በአጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት፣ ንብረት ማውደም፣ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግ መረጃ እየወሰድ ነው ያለ አንድ ሰራተኛ ነው። ወደ አስር የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያሉ በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል። ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፕ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል። በትልቁ በትልቁ በትልቁ ሰው አተናል፣ ልጃችን አተናል። ስለዚህ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዚህም የጤና ኮሌጅና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ ሁ ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪጅዋሊ ዛሬ ድኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን። መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ሕዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል። አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ሲበዛ ኢኖሰንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወቶ ቶቶ ቤተ ክርስቲያን ደርሶ ሲመጣ እንዲት በጣም ፈተና ላይ ነው ያለ ነው እና የሚዲያ አካላት ልንደጋገፍ ይገባል። ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣ ከዘረኝነት በሃይማኖት ቧደንን እንዲጠየፍ ምስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው በልካምን ነገር አይዘ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው በየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ፣ ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዋንታዊ ግብዓት ይሁን። ይሄ ብሔር ያ ብሔር ይሄ ሃይማኖት የሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርሱን የተነሱት በብሔርና በሃይማኖት ነው። በተለይ በተለይ በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያንዣበበው ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣ ይሄዳልና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረን። በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ። አሳዛኝ ሁኔታ ነው። አንድ ደሃ ልጅ ሊማር መጡ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪው ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪ ግቢ ተማር መጽናናት እንመኛለን። ግጭቱ በተፈጠረበት ሰዓት የት ነበር? ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር ዶርም አካባቢ ነበር፣ ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችንም ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱ ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን፣ እንዲሁም እኛም ከልብ ያዘን ሆኖ ነው የምገልጸው። ጸጥታው የሚያሰጋ ነገር ነበር። በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ ከልጁ ህልፈት ወጥ በኋላ ሁሉም ተደናግጦ ነበር ሲመለከት የነበረው እና ተማሪው ስሜት ላይ ለመሆን ቢሞክርም የፀጥታ ሁኔታ ላይ ክፍት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የከሰቱት። ይህ ግጭት ደግሞ የሁሉንም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም። አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሱ አሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ ከአማራ ክልል። ወደ የመን ነው የምናልፈው። የመን ስለሚገኙ ኢትዮጵያውያን ሁኔታ ነው። በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በየመን የሚኖሩ ኢትዮጵያውያን ተናገሩ። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን በተቀሰቀሰው ጦርነት አስራ ሁለት ኢትዮጵያውያን መገደላቸውን ተናግረዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን ገልጿል። ገልሞ ዳዊት ተጨማሪ በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያውያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሳዕዳ በምትባል ግዛት ውስጥ አስራ ሁለት ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሜ ተናግረዋል። ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ አስራ ሁለት ኢትዮጵያውያን ተገድለዋል። ሰዎች አቶ መሐመድ ተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም አላፍነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበራ አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቅጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግሯል አቶ መሐመድ እንደ ግሮጎሳውያን ዘመን አቆጣጠር ከ2011 ዓ ም አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን 28 ዓመት ወጣት ኢትዮጵያዊት ነች። ከዘጠኝ ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የመን እንደገባች ደቡባዊ የመን አላራ በምትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጸዋለች። ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን ሶስት ሰዎች እዚያው ያስቀሩን። እኚህ ሰዎች ሁሉም ጠመንጃ አላቸው አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለሰባት ወራት ካቆዩም በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ። ሲኒያ በታጣቂዎች ተደፍራ ያረገዘችው የሰባት ወር ጽንስ ከላይዋ መጨንገፉን ታግታ ያሳለፈችው ጊዜም በሕይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ አካባቢ በአንድ አቶ አደም በሚባሉ የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንጽላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱል አዚዝ መሐመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቀዋል። ጦርነት ውስጡም ስላለች በተለይ ሰናአ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም ኢትዮጵያውያን ችግር ሲደርስባቸው እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ያሉት የእነሱን ምላሽ እየጠበቅን ና ያለ ነው። አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላራ አካባቢ ከአምስት መቶ በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል። ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል። እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል። እነዚህን ኢትዮጵያውያኖችም ለመመለስ እና ለዚህ ነው ብዙ አይነት ጥረት ለማስፈታት ኤምባሲው የአለም አቀፉ የፍልሰተኞች ድርጅት ሚስት አይኦኤም ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምፅ የሳተላይት ማምረቻ መፈተሻ እና ማከፋፈያ ማዕከል ለመገንባት እቅድ እንዳላት የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ ለአሜሪካ ድምጽ ተናግረዋል። ዶክተር ሰለሞን ኢትዮጵያ በቅርቡ ከመጠቀቻት ሳተላይት መረጃዎችን መሰብሰብ መጀመሯንም ተናግረዋል። ከእሳቸው ጋር በተያያዥ ጉዳዮች ላይ ቆይታ ያደረገው ሀብታሙ ስዩም ሲሆን ከሳተላይቷ እየተገኘ ያለው መረጃ ምን አይነት ይዘት እንዳለው አስቀድሞ ጠይቋቸዋል። ዶክተር ሰለሞን ይቀጥላሉ። መጀመሪያ ላይ ሳተላይት ስታ እኛም መረጃውን አሁን እየሰጠን ያለ ነው። ኢትዮጵያ በምትፈልገው መልኩ በሰጠነ ተልኮ፣ በግብርና ዘርፍ፣ በአካባቢ ጥበቃ፣ በከተማ ልማት ዘርፍ በእነዚህ ዘርፎች እያንዳንዱ ዘርፍ ዘርፍ ሌሎች ደግሞ አንዳንድ ጊዜ እንተውማለ ና እነዚህ እነዚህ በእኛ በምንፈልገው ዘርፍ ትእዛዝ እየሰጠን እየወሰድን ነው። ከዚህ በኋላ ደግሞ ጎን ለጎን ደግሞ ትንተና ስራ እየሰራ ነው። ሳተላይት የማምጠቁ ሂደት ከሳተላይቷም የሚፈለገውን መረጃ የማግኘት ሂደት እዚህ ደረጃ ላይ ደርሷል። ይሄ የመጀመሪያው ምዕራፍ ይመስለኛል። ቀጣይ የተቋማችሁ ዓላማና ግብ የሚሆነው በየትኞቹ እንቅስቃሴዎች ላይ ማተኮር ነው ዶክተር ሰለሞን? የአጭርና የረጅም ጊዜ ቅዳለን። የአጭር ጊዜ በተለይ በሚቀጥሉት ሶስት ዓመት ማነው አምስት ዓመት ውስጥ አንደኛው የሳተላይት ከጫፍ ከጫፍ ማምራቻና ማከፋፈያ ማምረቻ እና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሀይ ሪዞሉሽን ከፍተኛ ማ በደንብ በግል ማመልከት የሚችል ከዚህ የተሻለ የመሬት ምልከታ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው እና እነዚህ በሳተላይት በስፔስ ደርግ ሲሆን ስፔስ ኢንዱስትሪውን ሊያግዙ የሚችሉ የግል ባለሀብቶችን የሚያበረታታ ስርዓት መዘርጋት ነው። እነዚህ በጣም በአጭሩ በሚቀጥሉ አምስት ዓመት የሰጠናቸው ነው ናቸው እና የሬዲዮ አስትሮኖሚ ዘርፉን ደግሞ በሚቀጥሉ አምስት ዓመት ውስጥ ማዕከል መገንባትና ስራ ምርምሩን ማስጀመር፣ ሌላው ላሊበላ ላይ የተጀመረውን የአስትሮኖሚካል ምርምር ጣቢያውን አጠናቅቆ ዓለም አቀፍ ማዕከል አድርጎ ስራ ማስጀመር። እነዚህ በአጭር ጊዜ በሚቀጥሉ አምስት ዓመቶች የተሰጡ ናቸው ምርምሮች መሰረተ ልማት ዓለም አቀፍ ግንኙነት እና ስምምነቶቹ ሁሉ እንደተጠበቁ ማለት ነው። ዶክተር ሰለሞን፣ እነዚህ እንግዲህ ትልልቅ መርሀ ግብሮች ናቸው። እንደ ትልቅነታቸውም ትልቅ የገንዘብ ምንጭም የሚጠብቁ የሚፈልጉ ጉዳዮች ናቸው። የገንዘብ ምንጩስ ከየት ነው የሚሆነው? የእነዚህን መርሃ ግብሮች እውን አድርጎ ለማሳየት። እንግዲህ አንድ ነገር አለ። እድገትን ፈልገህ ገንዘብንና ሌሎች ጉዳዮች ደግሞ መፍራት የለብህ። ኢትዮጵያን በሚቀጥለው በአጭር ጊዜ ውስጥ ተወዳዳሪና የበለጸገች አገር እናረገ ካልነ አንደኛው አስተሳሰቡን መቀየር ነው። በአስተሳሰብ ደረጃ እንደህዋ ሁሉ በሰፊ የሚያስብ ዜጋ መፍጠር እና ኢትዮጵያን ተጠቃሚ ማድረግ ካልነ መንግስት የሚችለውን ሁሉ በመንግስት ባለቤትነት የመንግስት ተቋም ስለሆነ በየትኛውም አቅጣጫ ይምጣ፣ በመንግስት በምንም ይምጣ የመንግስት ባጀት ነው እና የመንግስት ባጀት በየደረጃው ይደረግለታል፣ መንግስት ይመደባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርምር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ እና ዋናው ተዋናኝ ግን መንግስትና ህዝብ ነው። ስለዚህ እነዚዎች ታሳቢ ተደርገዋል። ዶክተር ሰለሞን ሀገርና ህዝብን ይጠቅማሉ ላሏቸው ለእነዚህ መርሃ ግብሮች በመላው ዓለም የሚኖሩ ኢትዮጵያን ድጋፋቸው እንዲቸሯቸው አክለው ተናግረዋል። ሀብታሙንም ዶክተር ሰለሞንም እናመሰግናለን። ወደ መጨረሻው ዘገባችን እናልፋለን። የጥበብ ታዛ በጋቢና ጥበብ አንድ ወጣት የባህል የሙዚቃ ተጫዋች ይዘናል። ሐዲስ አለማየሁ በመድረክ ስሙ ሀዲንቆ ይባላል። ከዚህ ቀደም ማሲንቆ ከሚታወቅበት የባህል ሙዚቃ አውጥቶ ከዘመናዊ ሙዚቃ ጋር በማዋሀድ በሚሰራቸው ስራዎች ታዋቂ ሆኗል። ኤደን ገረመው ተከታዩን አሰናድታለች። ጥያቄ ስራ ይዤ ነበር። አስተምር ነበረ የሙዚቃ ትምህርት ኤለመንትሪ አምስተኛ ላ ክፍሎችን እዚህ ቀን ቀን እያስተማርኩኝ ማታ ማታ ክለብ እየሰራሁ ከዛ እንደዛ እያልኩ ኑሮ ትንሽ ከበድ ሲል የመምህራን እንግዲህ ደግሞ ትንሽ ያ ችግር ነበር ማለት የቤት ክራይ ችሎ ኑሮ እንትን ብሎ ቤተሰብ ረስቶ ለመኖር እና እንደዚሁም ክለብ ላይ ያለው ሩጫ እንትን ሲለኝ ቁጭ ብዬ ለመወሰን ፈለግኩ። ምንድን ላደርግ ላይፍ ላይ ምን አይነት ወስደ በማሲን ቆ ሊቀጥል ያላቀኛል ወይ አንድ ፊቱ በቃ የሆነች ስኮበደሬቴንቱ ጀምሬ ከዚያ ደግሞ ቀስ እያልኩ ቢዝነስ ውስጥ ልገባ የሚል ሀሳብ አንስ መጣ። በወቅቱ የሆነ አንድ ድርጅት ውስጥ ዝም ብዬ በፓርታ የሚታከፍ ነበር። የዳይሬክት ትሬኒንግ ካምፓኒ ውስጥ እዛ ውስጥ ያለ የህይወት ክህሎ ስልጠና ትሬኒንግ በጣም እረዳኝ። እንደዚህ ቅድለ ነው የዛሬ ሀያ ዓመት ሴት መድረስ ይፈልጋለሁ? ሀዲስ ምን አይነት ሰው ነው? ወደ የት መሄድ ይፈልጋል? ምንድን ነው ወደዚህ ምድር የመጣው ለምንድን ነው የሚሉ አንዳንድ ጥያቄዎችና ሰዎች አሉበት እዚህ ትሬኒንግ ላይ ኮርስ ላይ ነው። እሱ በጣም የጠቀመኝ ይመስለኛል። በደንብ መጽሐፎች እንዳነብ በር ከፍቶልኛል ምናምን። በራሴ ነው ሀዲንቆ ሀዲስ አለማየሁ የዛሬ አስር ዓመት ወንድሙ ከክፍለ ሀገር ገዝቶ ለጌጥ ግድግዳ ላይ ባስቀመጣት ማሲንቆ ፍቅር የተለከፈ የሙዚቃ ባለሙያ ነው። በእርግጥ እንደነገረኝ ከሆነ አሁን ላይ እቴገያለ ላይ የሚያቆለማመጣትን ማሲንቆ ከግድግዳው ላይ አውርዶ ለመለማመድ ሁለት ዓመት ፈጅቶበታል። ይሁና በህጻናትና ወጣቶች ቲያትር በሰርከስ ኢትዮጵያ ውስጥ እያዳበረ የመጣውን የጥበብ ፍቅር አስታግሳለታለች። ከኮተቤ መምህራን ኮሌጅ ወጥቶ፣ ቀን በመምህርነት ምሽት በባህል ሙዚቃ ተጫዋችነት የሚገፋው ህይወት ሲከብደውም ቆም ብሎ በማሰብና ነገን አሻግሮ በማየት ሁሉንም እርግፍ አርጎ ትቶ ወደ ጎንደር በማቅናት ማሲንቆ ለማጥናት መወሰኑ ይናገራል። ከዛ ለቤተሰብ ነው ለማገር ና በቃ ለሆነ ስራ ጉዳይ እንድሄድ እንደሚሄድ እዛ የሆነ ጥሩ ስራ አጋጣሚ እንዳለ አንዳንድ ሰዎችን እንዳገኝ እንደሚሄድ ምናምን የነገርኳቸው እንጂ ብዙም አላመካርኳቸው። በማከራቸው እርግጠኛ ነኝ እንዴ ማንም በማታውቅበት ሀገር ወደ የምንተዋናው ነው የሚሉኝ እንጂ እርግጠኛ በእርግጠኛነት የሚያበረታታኝ ሰው አላገኝም ነበር። ሰው ከክፍለ ሀገር ወደ አዲስ አበባ ይመጣል እንጂ ከአዲስ አበባ ደግሞ በልጅግር ወደዛ እንዴት ትሄዳለ ሚል ሚሉ ቤተሰቦች ነው ያለኝ ማለት እችላለሁ። በእርግጥ ለመናገር የሆነ ነገር ሀሳብ ሲመጣልና ያ ሀሳብ በጣም አሳማኝ በጣም ጥሩ ከሆነ ለዛ የሆነ ትንሽ ይፈርት ያስፈልጋል። ዝም ብሎ ዋጋ ሳይከፈል የሚገኝ ነገር ያለ አይመስለኝም እና ያንን ያደረግኩ ይመስለኛል በዛ ሰዓት ጎንደሩን ማቆፍር የለም ነበር እና ግን ብዬ ነው እዛ ያለው አትሊስት ባህላዊ ሙዚቃ ሳውንድ በደንብ አውቅ ዝልምጣ የሚል መረጃ የሚል ሀሳብ ነው። ሞት ቤት ያደረገ ደግሞ ብዙ ጊዜ ጎንደርና፣ በተለይ ወሎ አካባቢ ነው በደንብ ይሄ የባህላዊ ሙዚቃ፣ በተለይ አዝማሪ እንትኖች አሉ ሰዎች የሚፈልቁበት እነ ብሩጓክስ ምትባል አለች ተርከበ ሌሎት መሰች ባህር ዳርም ጎንደርም ባህር ዳርም ጎንደርም እያልኩኝ ማሲንቆና ሰው ያላቸውን ቁርኝት ሳዊውም አለም ላይ ዓለማዊውም ሙዚቃ ላይ ያን ያንን እንግዲህ በደንብ ለማየት እድል አገኘ። ከሁለት ዓመታት ቆይታ በኋላ አዲስ አበባ ተመልሶ ከመሶብ ባንድ ጋር በመቀላቀል አንድ ጥሞና የተሰኘ የጋራ አልበም የሰራው ሀዲስ በሙዚቃ ሙያው ስኬት የሚላቸውን ነገሮች እንዲህ ይዘረዝራል። ግን እንግዲህ በዚህ ህይወት በዚህ ሂደት በእኔ ትልልቅ ስኬቶች ነው የማስባቸው በዚህ ቆይ በዚህች አጭር ጊዜ ውስጥ በመጀመሪያ ደረጃ እንግዲህ ከኢትዮጵያ ታላቅ ሙዚቃ የኢትዮ ጃዝ አባት ዶክተር ሙላቱ አስታጥቄ ጋራ በአንድ መድረክ በአፍሪካን ጃዝ መንደር እየተጫወትኩበት ጊዜ፣ ሁለተኛ ደግሞ ከቴዲያ ሰው ጋር የነበረኝ ፐርፎርማንስ ከብዙ ሰው ጋር አስተዋውቆኛል፣ ዓይኔንም ገልጦልኛል። በጣም ምን ያህል ሰው ባህሉን እንደሚወድ ከሰጠነው ቆንጆ አድርገን ሰው ለካ ባህሉን ጠልቶ ሳይሆን የሚያቀርብለት የሚሰጠው ሰው ስላላገኘ ነው። የሚጠጠቅ አንቶኒያ ስለዚህ አይኔን ገልጡምነን። አሁን ደግሞ መጨረሻ ላይ እዚህ ኖቤል ፕራይስ ላይ አንደኛ ጠቅላይ ሚኒስትራችን ዶክተር ዐቢይ አህመድ በሚሸለሙበት መድረክ ላይ ማሲንቆን ደግሞ ኢትዮጵያዊ የባህል ሙዚቃ መሳሪያ አለም የሚጠባበቀው ትልቅ መድረክ ላይ ማስተዋወቄ ለእኔ ትልቅ ዕድል ነው። አዲስ አለማየሁ ወይም ሀዲንቆ የወደፊት ሕልሙ የዛሬ 30 ዓመት ዓለም ሁሉ ማሲንቆን እንዲያውቅና ማሲንቆ ዓለም አቀፍ የሙዚቃ መሳሪያ እንድትሆን ማድረግ መሆኑን አጫውቶኛል። ሀዲንቆን በሌላ ጊዜው በሰፊው ይዤ እመለሳለሁ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ አድማጮች በዝግጅታችን ላይ በሚኖራችሁ አስተያየት አድማጮች በዝግጅቶቻችን ላይ የሚኖሯችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኤን በመጠቀም አድርሱን። ጋቢና ቪኤ አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንን ተጠቀሙ። ጋቢና ቪኤ ብላችሁ የኢንስታግራም ቅርጻችንን ተከተሉ። 2022059942 የውስጥ መስመር 14 በሚለው ስልክ ደውሉ ና ለጋቢና ቪኤ ብላችሁ መልክት ካስቀመጣችሁ ይደርሰናል። የጋቢና ቪኤ ዝግጅታችንን የዛሬውን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት የ አብሬያችሁ የቆየሁት ጽዮን ግርማ ነበር። እንዲሁም በማቀናበር ሞክቢል ያብሮ አብሮን ነበር። በተከታዩ ዜማ እንሰናበት። መልካም ምሽት። በሰኞ ምሽት መደበኛ ፕሮግራማችን እንገናኛለን። ቅዳሜና እሁድ ደግሞ ከሰኞ እስከ አርብ ካስተላለፍ ናቸው ፕሮግራሞች የመራረጥ ነውን ወደ እናንተ እናደርሳለን። ለዛሬ መልካም ምሽት ተናገሩ